የዜጎችን ሁለንተናዊ የኑሮ ሁኔታ የሚገመግመው ዓመታዊ የሰብአዊ ልማት ሪፖርት ዛሬ አዲስ አበባ ላይ ይፋ ተደርጓል። ኢትዮጵያ ከ188 ሀገሮች 174ኛ፣ ኤርትራ ደግሞ 186ኛ መሆናቸው በሪፖርቱ ተጠቅሷል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። በተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ በየአመቱ ከሚወጣው የሰብአዊ ልማት ሪፖርት የዘንድሮው ነው በአዲስ አበባ ይፋ የተደረገው። የዜጎችን አመታዊ የነፍስ ወከፍ ገቢ፣ ትምህርት፣ አማካኝ ዕድሜና ነጻነት የመሳሰሉትን ከግምት የሚያስገባው ሪፖርት የሀገራትን ደረጃ አውጥቷል። ከሳራ በታች ካሉ የአፍሪካ ሀገራት ቦትስዋና፣ ኬፕ ቨርዲ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ጋቦንና ሞሪሽስን የመሳሰሉት ከፍተኛ ምርታ ማሳየታቸው ተገልጿል። ኤርትራ ደግሞ ኒጀርንና ማዕከላዊ አፍሪካ ሪፐብሊከን ብቻ በመቅደም 186ኛ ላይ ተቀምጣለች። ኢትዮጵያም 14 ሀገራትን ብቻ መብለጧ ነው በሪፖርቱ የተጠቆመው። የተባበሩት መንግስታት ድርጅት የልማት ፕሮግራም የሰብአዊ ልማት ቢሮ ዳይሬክተር ሳሊም ጃሃን ግን የኢትዮጵያ ደረጃ መሻሻልን የሚያሳይ ነው ብለዋል። ባለፈው ዓመት በተጠናቀረው መረጃ ኢትዮጵያ 175ኛ ነበረች፣ አሁን 174ኛ ሆናለች። ባለፉት 20 ዓመታት ኢትዮጵያውያን በሕይወት የሚቆዩበት አማካኝ ዕድሜ በ17 ዓመት ጨምሯል። ይህ ትንሽ የሚባል መሻሻል አይደለም። የነፍስ ወከፍ ገቢም ከእጥፍ በላይ አድጓል። ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋር በመሆን ሪፖርቱን ይፋ ያደረጉት የተባበሩት መንግስታት ድርጅት የልማት ፕሮግራም አስተዳዳሪ ሄለን ክላርክ ለጋዜጠኞች ሲናገሩም ከኢትዮጵያ አንጻር መታየት ያለበት የነበረችበት ሁኔታ ነው ብለዋል። በሰብአዊ ልማት መለኪያው ላይ እንደምትመለከቱት ኢትዮጵያ ዝቅተኛ እድገት ካላቸው አገሮች ተርታ ትገኛለች። ዝቅተኛ አመታዊ የነፍስ ወከፍ ገቢ ካላቸውም ትመደባለች ከበርካታ አገሮች ጋር ስትወዳደር። ነገር ግን ከነበረችበት ቦታ አንጻር ስናወዳድረው እድገቱ የሚደነቅ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳሌ በበኩላቸው መንግስታቸው የዜጎችን ሕይወት ለማሻሻል ትኩረት ሰጥቶ እየሰራ መሆኑን በመክፈቻ ንግግራቸው አመልክተዋል። እዚህ በኢትዮጵያ ድህነትን ማስወገድና የዜጎችን ሕይወት ማሻሻል የብሔራዊ የልማት እቅዳችን ማዕከል ነው። ይህ በወረቀት ላይ ብቻ የሰፈረ ቁርጠኝነት አይደለም። ይህንን ዓላማ ለማሳካት ከፍተኛ መዋለ ንዋይ እያፈሰስን ነው። ከሰባ በላይ የሚሆነው የኢትዮጵያ በጀት ለድህነት ማስወገድ ሥራ ወሳኝ በሆኑ የትምህርት የጤና፣ የግብርና፣ የውሃና የማኅበራዊ መሠረተ ልማት ተቋማት ላይ የሚውል ነው። የሰዎችን ሁለንተናዊ የኑሮ ደረጃ የሚለካው የሰብአዊ ልማት ሪፖርት በአፍሪካ ውስጥ ይፋ ሲደረግ ከአስር ዓመታት በኋላ የመጀመሪያው መሆኑ ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ